ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19፣ በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በ1431 መካከለኛ ሞገድ ከምሽቱ አንድ እስከ አንድ ተኩል የምናሰማውም ልዩ ፕሮግራም አሁን ጀመርን። ጤና ይስጥልን አድማጮቻችን እንደምን አምሽታችኋል። የዛሬ አርብ ግንቦት 21 2007 ዓ ም ፕሮግራማችን እስከ ምሽቱ አንድ ሰዓት በመከታተል አብራችሁ እንድትቆዩ የሚጋበዛው አስተናጋጁ አዲሱ አበበ ነኝ ሲሆን ፕሮግራሙን እንደተለመደው እየመራች ነው አሁን በሁሉም ወይም ከመጀመሪያው ቅንብር ከመነሳታችን በፊት ለምሽቱ የተዘጋጁ አጠር ያሉ ዜና አለን። እነሆ እንደምን አምሽታችኋል። ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። በኢትዮጵያና ሶማሊያ ድንበር አቅራቢያ ለሦስት ቀናት ተካሄደ በተባለ ውጊያ በትንሹ 26 ሰዎች መገደላቸውን እማኞችና ባለሥልጣናት ተናግረዋል። በሶማሊያ የጋልጋዱድ ግዛት አስተዳዳሪ ሁሴን አሊ ኢርፎ ለአሜሪካ ድምፅ ሲናገሩ ውጊያው የተቀሰቀሰው በኢትዮጵያ ሶማሊያ አስተዳደር ያሉ ልዩ ፖሊሶች ሶማሊያ ድንበር አቅራቢያ ምስራቃዊ መንደሮች የሚኖሩ ሲቪሎችና አርብቶ አደሮችን ማጥቃት ሲጀምሩ ነው ብለዋል። የግጭቱ መነሻ አሁንም ግልጽ አይደለም። ዘገባዎች ግን በተቀናቃኝ ጎሳዎች መካከል ካለ የመሬት ንትር ጋር በተያያዘ ነው ይላሉ። አስተዳደራቸውና የሶማሊያ መንግስት ግጭቶቹ እንዳሳሰቧቸው ገልጸው የኢትዮጵያ መንግስት ጣልቃ ገብቶ እንዲያስቆም የጋልጋዱድ አስተዳዳሪ ሁሴን አሊ ኢርፎ ተማጽነዋል። ናይጄሪያ ባለፈው ዓመት ከቺቦክ ከተማ ታግተው የተወሰዱትን ሴት ተማሪዎች ሳታስለቅቅ በነውጠኛው ቡድን ቦኮ ሐራም ላይ ድል ተቀዳጅቻለሁ ማለት አትችልም አሉ አዲስ የተመረጡት የሀገሪቱ ፕሬዚደንት ሙሐማዱ ቡሃሪ። ሚስተር ቡሃሪ ዛሬ ሥልጣን በተረከቡበት የምረቃ ንግግራቸው ባለፈው ዓመት ሚያዝያ የተጠለፉት 219 ልጃገረዶች ነፃ መውጣት አለባቸው ብለዋል። ጽንፈኛውን ቦኮ ሐራምም ከእስልምና ከተባረረ የቆየ አእምሮ ቢስና በፈጣሪ የማያምን ቡድን ነው ሲሉ ጠርተውታል። ጉድላክ ጆናታንን የተኩት ሚስተር ቡሃሪ በሀገሪቱ ፖለቲካ ታሪክ አንድን ተቀማጭ ፕሬዚደንት በሕዝባዊ ምርጫ ሲያሸንፉ የመጀመሪያው ሰው ናቸው። ዛሬ ዋና ከተማዋ አቡጃ ውስጥ በተከናወነ ደማቅ ስነ ስርዓት ቃለ መሐላ ፈጽመዋል። ሚስተር ቡሃሪ ዛሬ ስልጣን በተረከቡበት በዚሁ የምረቃ ንግግራቸው አህጉሪቱ በምትጠብቀው መሰረት ናይጄሪያ በአካባቢው የመሪነቱን ሚና እንድትጫወት እፈልጋለሁ ብለዋል። ሀገሪቱ የስራ አጦችና ድህነትን ጨምሮ ከፍተኛ የኢኮኖሚ ችግር እንዳለባት ያረጋገጡት ሚስተር ቡሃሪ በተለይ የኤሌክትሪክ ኃይል እጥረትን ለማስወገድ ፊት ለፊት እጋፈጣለሁ ሲሉ ቃል ገብተዋል። ናይጄሪያ ከአፍሪካ በህዝብ ብዛት ትልቋ ስትሆን ዋና የነዳጅ ዘይት አምራችም ናት። የፊፋ ፕሬዚዳንት ሴፕ ብላተር በአባል ፌዴሬሽኖች መካከል አንድነት እንዲፈጠር ጥሪ አቅርበዋል። ዳግም ከተመረጡ ድርጅቱ ከገባበት የሙስና ቅሌት በሚወጣበት መንገድ እንደሚሰሩም ቃል ገብተዋል። ብላተር ዛሬ ህን የተናገሩት ዙሪክ ከተማ እየተካሄደ ባለው የፊፋ 65ኛ ዓመታዊ ስብሰባ ላይ ነው። በኮንግረሱ ላይ ለመገኘት ከመጡ አባላት መካከል የሰባቱ ከፍተኛ ባለሥልጣናት ተይዞ መታሰር በፊፋ ላይ ከባድ ማዕበል ቢያስነሳም አባላቱ በአንድነት መንፈስ ከሰሩ ችግሩ ሊወገድ እንደሚችል አክለው ተናግረዋል። የፊፋው አባላት በዛሬ ዕለት ይሆናል ተብሏል። ብላተር ለሌላ አምስተኛ የስራ ዘመን ማገልገል ይችሉ እንደው ድምፅ የሚሰጡት። ለፕሬዝደንትነቱ ቦታ የሚፎካከሯቸው የዮርዳኖሱ ልዑል አሊቢን አልሁሴን ናቸው። ዛሬ ምስራቅ ሳውዲ አረቢያ ውስጥ በአንድ የሻዎች መስጊድ ላይ የደረሰ የአጥፍቶ ጠፊ ቦምብ ጥቃት በትንሹ አራት ሰዎች መገደላቸው ተገለጸ። ራሱን እስላማዊ መንግስት ነኝ ብሎ የሚጠራው ነውጠኛ ቡድን ለጥቃቱ ኃላፊነቱን ወስዷል። የሳውዲ ባለስልጣናት ዳማም ከተማ ላይ የታቀደውን ጥቃት አክሽፈናል ብለዋል። ነውጠኛው ቡድን ባወጣው መግለጫ ግን መስጊዱ ከፍተኛ ጥበቃ ቢደረግለትም ቦምብ ታጣቂው ኢላማ ካደረገው ስፍራ መድረስ ችሏል ብሏል። ፖሊስ እንደገለጸው ፍንዳታው የደረሰው የጸጥታ ጠባቂዎች ወደ አጥፍቶ ጠፊው መኪና በቀረቡበት ወቅት ነው። አንድ ምስክር ሲናገር፣ በሴቶቹ የጸሎት ማድረሻ መግቢያ በኩል ወደ መስጊዱ ለመዝለቅ የሞከረውን ተሽከርካሪ በበጎ ፈቃደኝነት የሚሰሩ የጸጥታ ኃይሎች ለማስቆም ሞክረዋል። አድማጮች ለሰዓቱ ያለን ዜና ይኸው ነው። ከምሽቱ ሶስት ሰዓት በመደበኛ ፕሮግራማችን ዜና በስፋት እናቀርባለን። ከዘገባዎች ጋር አሁን ወደ ምሽቱ መጀመሪያ ቅንብር እናልፋለን። በአሁኑ ጊዜ በዓለም ዙሪያ ቁጥሩ ወደ ስምንት ሚሊዮን የሚጠጋ ሕዝብ ባዶ ሆዱን እንደሚያድር አንድ የተባበሩት መንግስታት ድርጅት አዲስ የጥናት ዘገባ አመልክቷል። ሆኖም ባለፉት 25 ዓመታት የረሃብ ተጠቂዎች ቁጥር በ216 ሚሊዮን መቀነሱን ሪፖርቱ ያሳያል። የ2015 ዓ ም የዓለም የምግብ ችግር ይዞታ በሚል ርዕስ የወጣው ዓመታዊ ሪፖርት በማደግ ላይ ባሉ አገሮች በከባድ የተመጣጠነ ምግብ እጦት የሚጎዳው ህዝብ ቁጥር ቀንሷል፣ ግን በይበልጥ መሰራት አለበት ሲል ያመለክታል። ዘገባው የእስያ ፓስፊክ አካባቢ አገሮች የረሃቡን መጠን በመቀነስ በተባበሩት መንግስታት የሚሌኒየም ግብ የተያዘውን ኢላማ አሳግቷል ይላል ሪፖርት ሪፖርቱ ከጄኔቫ የተጠናቀረ ዘገባ አለ። እነሆ ሪፖርቱ። ሶስት የመንግስታቱ ድርጅት ዋና ዋና መስሪያ ቤቶች በጋራ ያጠናቀሩት ነው። የምግብና የእርሻ ድርጅቱ ፋኦ፣ የዓለም የምግብ ፕሮግራም ደብሊው ኤፍፒና ኢፋድ ዓለም አቀፍ የግብርና ልማት ተቋሙ ከ129 በማደግ ላይ ያሉ ሀገሮች ውስጥ 72ቱ ይህ የአውሮፓውያኑ 2015 ሲጠናቀቅ ረሃብን በግማሽ ይቀንሳሉ ይላል። የዓለም የምግብ ፕሮግራም የፖሊሲና የፕሮግራም ዲሬክተር ስታንለክ ሳም ኬንግ ውጤቶቹን ያደንቃሉ። ለመፈንደቅ ግን መቸኮል አይገባንም ነው የሚሉት። የሚሊኒየሙ የልማት ግብ ከተተለመ ወዲህ የከፋ ድህነት ከግማሽ በላይ ቀንሷል፣ ነገር ግን ረሃብ የቀነሰው በ14 ከመቶ ብቻ ነው። ይህ ታዲያ እድገትና የገቢ መጠን መጨመር የምግብ ዋስትናና የተመጣጠነ ምግብ የመዳረሱም ደረጃ በዚያው መጠን ያድጋል ማለት እንዳልሆነ ግልጽ ማስረጃ ነው። የምጣኔ ሀብት እድገት ሁልጊዜም ሁሉን አካታች ይሆናል ማለት አይደለም። የገጠር ነዋሪዎችን ምንጊዜም ታሳቢ ያደርጋልም ማለት አይደለም። የዚህ የዘንድሮ ሪፖርት የሀገሮች የረሃብ ይዞታ ካርታ እንደሚጠቁመው አሁንም ከክልል ክልል ሰፊ ልዩነት አለ። በምስራቅ እስያ ረሃብ በከፍተኛ ደረጃ ቀንሷል። በላቲን አሜሪካ፣ በካሪቢያን፣ በደቡብ ምስራቅና በማዕከላዊ እስያ እንዲሁም በአንዳንድ የአፍሪካ አካባቢዎች እጅግ ፈጣን እርምጃ ይታያል። ይሁንና አሁንም ቢሆን በምግብ እጥረት በከባዱ የሚጠቃው ከሰሃራ በታች ያለው የአፍሪካ ክፍል መሆኑን የተባበሩት መንግስታቱ ድርጅት ሪፖርት ይገልጻል። እንዲያውም ይላሉ የዓለም የምግብ ፕሮግራሙ ባለስልጣን ስታንሌክ ሳምኪንግ በአህጉሪቱ የከባድ ረሃቡ መጠን እየተባባሰ ነው። In sub-Saharan Africa, nearly one in four are estimated to remain undernourished. ከሰሃራ በታች ባለው የአፍሪካ ክፍል ከአራት ሰው አንዱ በምግብ እጥረት የተጎዳ ነው። በአካባቢው ቀውስ ሲፈጠር ደግሞ ለምሳሌ ከባድ የአየር ሁኔታ ሲከሰት፣ የተፈጥሮ አደጋ ሲደርስ፣ የፖለቲካ ነውጥና የእርስ በርስ ግጭቶች የአፍሪካንና የሌሎችንም የዓለም አካባቢዎች እርምጃ አጓቷል። በዓለም ደረጃ ስንመለከት በምግብ እጥረት ከሚጎዱ አምስት ሰዎች ውስጥ አንዱ ቀውስ ባለበት አካባቢ የሚኖር ነው። በበርካታ ሀገሮች ያለው ዘርፈ ብዙ ቀውስ ተጋላጭ የህብረተሰብ ክፍሎችን ለመጠበቅ የገቢ እድገትንም ለሁሉም ለማዳረስ እንዳይቻል አድርጓል። ሰሜን አፍሪካ ውስጥ ከባድ የምግብ እጥረት ወደ መወገዱ መቃረቡን የጠቆመው ይህ ሪፖርት በአሁኑ ወቅት ከአምስት ከመቶ በታች መድረሱን ያመለክታል። የህዝብን የምግብ ዋስትና ለማሻሻል ለብቻው ፍቱን የሚሆን መንገድ እንደሌለ ቢታወቅም ትልቅ ለውጥ የሚያመጡ አንዳንድ እርምጃዎች መኖራቸው ሀቅ ነው ሲሉ የሪፖርቱ አዘጋጆች ያስገነዝባሉ። የአነስተኛ እርሻና የቤተሰብ ይዞታ ገበሬዎችን ምርት ማሳደግ ድህነትና ረሃብን ለመቀነስ እንደሚረዳ አመልክተው የምጣኔ ሀብት እድገት ህብረተሰቡን በጠቅላላ የሚጠቅም እንጂ ላለው የሚጨምር መሆን አይገባውም ብለዋል። የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት በግጭት ቦታዎች የሚዘግቡ ጋዜጠኞችን ደህንነት ጥበቃ በተመለከተ በሙሉ ድምፅ ውሳኔ አሳልፏል። እርምጃው የተወሰደው በዓለም ዙሪያ የሚገደሉና የሚታፈኑ ጋዜጠኞች ቁጥር እየጨመረ ባለበት መሆኑን ጠቅሳ የተባበሩት መንግስታት ድርጅት ዘጋቢያችን ማርጋሬት በሽር ቀጣውን አደርሰናለች። ትዝታ ብላቸው ታቀርባለች። ሪፖርተርስ ዊዳውት ቦርደርስ ማለትም ድንበር የለሽ ጋዜጠኞች የተባለው የጋዜጠኞች መብት ተቆርቋሪ ቡድን ባለፈው ዓመት ብቻ 66 ጋዜጠኞች መገደላቸውን ከዚህ ከአውሮፓውያን ዓመት መግቢያ ጥር ወር ወዲህ ደግሞ ሌሎች 25 በመስክ ስራቸው ላይ ያሉ መገደላቸውን ዘግቧል። ባለፉት አስራ አምስት ዓመታት ብቻ ሰባት መቶ የመገናኛ ብዙሃን ሰራተኞች በስራ ላይ እንዳሉ መገደላቸው ታውቋል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውሳኔ እንዲህ አይነቱ የጋዜጠኞች ጥቃት አውግዞ መንግስታት፣ ታጣቂ ቡድኖች ደህንነታቸውን ለመጠበቅ እርምጃ እንዲወስዱ ጠይቋል። በግጭት ቦታዎች ታግተው የሚገኙ ጋዜጠኞችም በፍጥነት እንዲለቀቁ ብሏል። የድንበር የለሽ ጋዜጠኞች ድርጅት ተወካይ ክርስቶፈር ድሎሬት ኢራቅ እና ሶሪያ በዓለም ላይ ለጋዜጠኞች ደህንነት እጅግ የሚያሰጉ ሁለት አገሮች መሆናቸውን በሶሪያ ጦርነት ከተጀመረ እንደ አውሮፓ አቆጣጠር ከ2011 ዓም ወዲህ 45፣ በኢራቅ ደግሞ ከ2013 ዓም ወዲህ ቢያንስ 15 ጋዜጠኞች እንደተገደሉ ተናግረዋል። ወደፊት የመገናኛ ብዙኃን ሰራተኞች ላይ ግድያ እንዳይፈጸም ተጠያቂነትን ማጠናከር አስፈላጊ ነው ብለዋል። ሞር ዛን 90 ርት ፍ በዓለም ዙሪያ በጋዜጠኞች ላይ ከሚፈጸሙ ወንጀሎች ዘጠና ከመቶ በሕግ አይጠየቁም፣ አይቀጡም። ይህ ደግሞ በጋዜጠኞች ላይ ወንጀል የሚፈጽሙትን ማበረታታት ማለት ነው። ጋዜጠኞችን ከጥቃት መጠበቅ ከፈለግን ይህን በወንጀል ያለመጠየቅ ጉዳይ መዋጋት አለብን። ጋዜጠኞች ላይ የሚፈጸም ግድያ እንደ ጦርነት ወንጀል እንዲቆጠርና ለዓለም አቀፍ ፍርድ ቤት መቅረብ እንዳለበትም ተናግረዋል። እርሳቸው ቀድሞ ይቅርታ፣ ራሳቸው ቀድሞ ጋዜጠኛ የነበሩት በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሳማንታ ፓወርስ ሰላማዊ ናቸው በተባሉ ሀገሮችም የፕሬስ መብት ጥበቃ እየተሸረሸረ ሄዶ በጋዜጠኞች በሲቪል ማህበረሰብና በፖለቲካና በሰብአዊ መብት ጠባቂዎች ላይ ወከባና ማስፈራራት እየገነነ መሄዱን ተናግረዋል። በሰሞኑ የቡሩንዲ ሁኔታ የፕሬዝደንት ፒየር ኢንኩንዙዛ ለሶስተኛ ጊዜ ለምርጫ መቅረብ የተቃወሙትን እንደ ምሳሌ አቅርበዋል። Since the unlawful attempt to seize power was quashed, several independent journalists report being told that they are on a list of people to be arrested. B <laughs> በዚያም ምክንያት ተነስተው ጥፍት ይላሉ። እንደ ባሽር አል አሳድ ያሉ የሶሪያ መሪዎችና እርሳቸውን የሚቃወሙ ታጣቂዎች እንዲሁም ራሳቸውን እስላማዊ መንግስት ብለው የሚጠሩ ነውጠኛ ኃይሎች ጋዜጠኞችን ኢላማ እንደሚያደርጉ ተናግረዋል። በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ስብሰባ ወቅት ኮሚቴቱ ፕሮቴክት ጆርናሊስት፣ የጋዜጠኞች መብት ተንከባካቢ ድርጅት ሲፒጄ የብራዚል ራዲዮ ዘጋቢ ጋዜጠኛ መገደልን አውጉዟል ተገልጿል። ጋዜጠኛው ከፍተኛ ሰቆቃ ተፈጽሞበት አስከሬኑ ባለፈው ቅዳሜ ተጥሎ መገኘቱም ሲፒጄ አስታውቋል። በዓለማችን ትልቁና ከፍተኛ ገቢ በማምጣት የሚታወቀው የስፖርት ተቋም ፊፋ ባለፈው ረቡዕ አስደንጋጭ የሆነ ቅሌት እንደተገኘበት ተዘግቧል። ባለፈው ዜናችን እንደተገለጠው የዩናይትድ ስቴትስ ባለስልጣናት በአሁኑ ወቅት ስራ ላይ ባሉትና በቀድሞዎቹ የዓለም አቀፉ ስፖርት ፌዴሬሽን ፊፋ ባለስልጣናት ላይ የተመሰረተውን ክስም ይፋ አድርገዋል። ክሱ ምን አንድምታ አለው? በዓለም አቀፉ የእግር ኳስ ፌዴሬሽን ማለትም በፊፋ የወደፊት ሂደት ላይስ ምን ማለት ነው? ሁለት የስፖርት ተንታኞች ከአሜሪካ ድምፅ ማይክ ሪችማን ጋር ተወያይተዋል። እንደሚከተለው አቀርበዋለሁ። የዓለም አቀፉ እግር ኳስ ስፖርት የበላይና ዋና ተቋም ፊፋ ከ20 ዓመታት በላይ በሆነ ሙስናና የሥልጣን ብልግና ተከሷል። ትናንት ረቡዕ ይፋ የሆነበትና የተጋለጠበት ቅሌት ግን ከፍተኛ ነው። የዩናይትድ ስቴትሱ የፍትህ ሚኒስቴር በ14 የአሁንና የቀድሞ የፊፋ ባለሥልጣናት ላይ ክስ መስርቷል። ክሶቹ መጠነ ሰፊ ሙስና፣ ሕገወጥ የገንዘብ ልውውጥ ንግድ፣ የኤሌክትሮኒክስ የገንዘብ ልውውጥና ማጭበርበር ይገኙባቸዋል። አቃቤ ሕጓ ሎሬታ ሊንች የፊፋ ባለስልጣናት በበርካታ የወንጀል ተግባሮች ተዘፍቀዋል። ከ20 ዓመታት በላይም ጉቦ ሲቅሙና ወደ ኪሳቸው ሲያስገቡ ቆይተዋል ይላሉ። በሌላ ዜና ደግሞ ሩሲያ እንደ አውሮፓ አቆጣጠር በ2018፣ ካታር በ2022 የዓለም እግር ኳስ ዋንጫ ውድድርን እንዲያስተናግዱ ከተሰጠው ፈቃድ ጋር በተያያዘ የስዊስ ባለስልጣናት ክስ መስርተው ትናንት ረቡዕ ዙሪክ ውስጥ በርካታ የፊፋ ባለስልጣናት ወህኒ ሄደዋል ማርክ ቢሰን ከቪኦኤ ጋር የተወያየ የስፖርት ተንታኝ ነው። የፊፋ ፕሬዝዳንታዊ ምርጫ ነገ አርብ ሊካሄድ ይህ ቅሌት ግን በሁለት ቀን ቀድሞ መጋለጡ አስደናቂ ነው ይላል። በእውነቱ የመጀመሪያው ስሜቴ ያ ነው። ሁለቱ ክሶች፣ አንዱ በፍትህ ሚኒስቴር፣ ሌላው በስዊስ ባለሥልጣናት መጋለጣቸው ከነገው አርብ የፊፋ ፕሬዝደንታዊ ምርጫ ጋር መገጣጠማቸው ይደንቃል። ከአስደናቂነቱ ደግሞ የወቅታዊነቱ ትናንት ረቡዕ ዙሪክ ውስጥ በሚገኘው ምርጥና ዘመናዊ ሆቴል ውስጥ በስዊስ ባለሥልጣናት የተያዙ ሰባት የፊፋ ባለሥልጣናት ወዲህ ወደ ዩናይትድ ስቴትስ የሚላኩበትን ቀን እየተጠባበቁ መሆናቸው ታውቋል። ማይክ ቢሶን እንደሚለው ትናንት ከተያዙት ባለሥልጣናት መካከል አንዳንዶቹ የቀድሞውን የሰሜንና የማዕከላዊ አፍሪካ አሜሪካ ይቅርታ፣ እንዲሁም የካሪቢያን እግር ኳስ ፌዴሬሽን ኮንካፍ ዋና ስራ አስኪያጁን ጃክ ዋነርን ጨምሮ ለረጅም ጊዜ በሙስና ተግባር ተዘፍቀው የቆዩ ናቸው። የቀድሞው የኮንካፍ ዋና ጸሐፊ ከኤፍቢአይ ጋር በሚስጢር ይሰሩ እንደነበር ካወቅን ቆይተናል። እና ይህ ያሁኑ መጋለጥ እርሳቸው ከኤፍቢአይ ጋር ይሰሩ የነበሩት ውጤት ነው። እርግጥ ነው፣ እርሳቸውም በዚህ የሙስና ቅሌት ተዘፍቀውና ጉቦ ሲቀበሉ መቆየታቸው ተመልክቷል። ይህን የፊፋን ቅሌት የሚከታተሉት የዩናይትድ ስቴትስ ባለሥልጣናት ደቡብ አፍሪቃ እንደ አውሮፓ አቆጣጠር በ2010 ዓ ም የነበረውን የዓለም ዋንጫ ያስተናገደችው ጉቦ አብልታ ነው የሚለውንም ክስ ይመረምራሉ ተብሏል። የደቡብ አፍሪቃ የስፖርት ሚኒስቴር ግን ይህን ያስተባበላል ቪኦኤ ስለ ሁኔታው ለማጣራት መረጃ ሲጠይቅ የፕሬዝዳንቱ አማካሪ ሃሮልድ ማሉካ ጥያቄውን ወደ ስፖርት ሚኒስቴሩ መሥሪያ ቤት አስተላልፏል። ሚኒስትሩ ሚኪሌ ምባሉላ ደግሞ በኦፊሴል በሰፈረ ቃላቸው የምን ጉቦ ረ ይህን አይነት ገንዘብ ከሚኒስቴሩም ሆነ ከመንግስት ካዝና አልወጣም አሉ። የ2010 እና 2011 የበጀት ዓመት እንዲሁም ከዓለም ዋንጫ በፊትና በኋላም ያሉንን የገንዘብ ሪኮርዶችና መዛግብት በተመለከተ በዋናው የደቡብ አፍሪቃ ኦዲተር የተመረመሩ ናቸው። ይህ አሁን የቀረበውን ክስ የሚመለከት አንዳችን መዝገብ አልተገኘም። ይህ በእንዲህ እንዳለ የነገው አርብ የፊፋ ፕሬዝዳንታዊ ምርጫ በታቀደለት መርሃ ግብር መሠረት ይካሄዳል ተብሏል። በአሁኑ ወቅት ከታሰሩት መካከል ያልሆኑት የወቅቱ ፕሬዝዳንት ሲፕ ብላተር ለአምስተኛ ጊዜ ለመመረጥ ይመኛሉም ተብሏል። የወቅቱን የጉቦና የሙስና ቅሌት ግን ያውቃሉ ባይ ነው የጎል ዳት ካም ድረገጽ ጸሐፊ አይቪስ ጋላርሴፕ በጣም የሚያስደንቀው ነገር ምንድን ነው? ብላተር ሚዛን ጠብቀው ራሳቸውንም ከጉዳዩ የማውጣት ጨዋታ መያዛቸው ነው። ያም ሆነ ይህ ግን እዚህ ላይ ልብ መባል ያለበት እርሳቸው ከደሙ ንጹሕ ያለመሆናቸው ነገር ነው። ወይም እጃቸው ሙሉ በሙሉ አለበት አሊያም ብቃት የሌላቸው መሪ ናቸው ማለት ነው። የጎል ዳትካም ጸሐፊ ጋላርሴፕ ሩሲያ የ2018ን ብዙም የእግር ኳስ ታሪክ የሌላት ቃታር ደግሞ የ2022 የዓለም ዋንጫ እንዲያስተናግዱ የተደረገበትን ያልተጠበቀ ያልታሰበና ያልታለመ ውሳኔ ሁኔታንም ቃኝቷል። እኔ እንደተሰማኝ እነዚህ ሁለት የዓለም እግር ኳስ ዋንጫዎች ልክ የዘረፋ አይነት ነው የሆኑላቸው፣ ማኘክ ከሚችሉት በላይ የጎረሱም አይነት ነው የሆንባቸው። ምክንያቱም ነገሩ ይፋ እንደሆነ መላው ዓለም የተንጫጫው ለዚህ ይመስለኛል። ለእነዚህ የዓለም ዋንጫ ውድድሮች አስተናጋጅነት ግን ሌላ ዕጣ አይጣልም። ማለትም ሩሲያም የ2018ን ቃታርም የ2022ን የዓለም ዋንጫ ያስተናግዳሉ ማለት ነው እስካሁን ባለው ዜና መሠረት። ወደ ማጠቃለያ ዘገባችን እናልፋለን። በኢትዮጵያ በተካሄደው ብሔራዊ ምርጫ እስካሁን ውጤታቸው ከታወቀው 442 የሕዝብ ተወካዮች ምክር ቤት መቀመጫዎች ገዢው ፓርቲ ኢህአዴግና አጋር ድርጅቶቹ መቶ በመቶ ማሸነፋቸውን የኢትዮጵያ ምርጫ ቦርድ አስታውቋል። ለመሆኑ ኢህአዴግ እንዴት እንዲህ በሰፊ ልዩነት አሸነፈ? ከምርጫ ማጭበርበር ጀምሮ በርካታ ተቋማዊና ፖለቲካዊ ምክንያቶች በተቃዋሚ ፓርቲዎችና የፖለቲካ ተንታኞች እየተነገሩ ነው። ኢትዮጵያ የሚገኘው ባልደረባችን ሄኖክ ሰማእግዜር ያጠናቀረው ዘገባ እነዚህን ጉዳዮች ሲመረምር አንድ ለአምስት ትልቅ ሚና መጫወቱን ይገልጣል። ለመሆኑ አንድ ለአምስት አደረጃጀት ምንድን ነው? ከአዲስ አበባ ጎዳናዎች እስከ ቡታጅራ፣ ከሻሸመኔ እስከ ሾኔ፣ ከአዴት እስከ አዲግራት አንድ ለአምስት ምንድን ነው ብላችሁ ብጠይቁ በአጠቃላይ ሁለት አይነት ምላሾችን ልታገኙ ትችላላችሁ። አንደኛው በፈገግታ ምንም የሚል ስለ አንድ ለአምስት ምን ታውቂያለሽ? ሁለተኛው ማህበረሰቦች በዕለት ተዕለት ኑሯቸውና የአስተዳደር ጉዳዮች በተለይ የጋራ እድገታቸው ዙሪያ የሚፈጥሩት ቡድን ነው ሲሉ ያስረዷቸዋል። አንድ ለአምስት የአመራር አደረጃጀት ነው። ግቡ ልማት፣ ፖለቲካ፣ የማህበረሰብ ለውጥ ማምጣት ሊሆን ይችላል። በተለይ በቻይና ኮሚኒስት ፓርቲና ሌሎች መሰል ስርዓቶች በስፋት ለሀገር ልማት፣ ለዲሞክራሲያዊ መብቶች አፈናና በሰፊው ህዝብ ዘንድ የገዢዋ እናት ፓርቲ መሪ ሀሳብ ወይም ርዕዮት እንዲሰርጽ በስራ ላይ የዋለ አደረጃጀት ነው። ግንቦት 16 ቀን 2007 ዓ ም በመላው ኢትዮጵያ የተካሄደው ሀገር አቀፍ የህዝብ ተወካዮች ምክር ቤትና የክልል ወኪሎች ምርጫ ገዢ ፓርቲ ኢህአዴግ ያሸነፈበት ሚስጢር አስመልክቶ ከተቃዋሚዎችና ከደጋፊዎች ከሚሰጡ አስተያየቶች አሁንም አንድ ለአምስት አይጠፋቸውም። ምርጫ ጣቢያም ተገኝቼ እንዳየሁት ከሆነ አንድ ለአምስት ስራውን ሰርቷል። ነገሩ እንዲህ ነው። አንድ ለአምስት አደረጃጀት ሲሆን ለልማት፣ ለፖለቲካ ስራ፣ ለምርጫና ለሌሎችም አንድ የቡድን መሪ ያላቸው ተማሪዎች፣ ገበሬዎች፣ የመንግስት ሰራተኞች፣ በጥቃቅንና አነስተኛ የንግድ ስራ የተሰማሩ ሁሉ ይሳተፋሉ። ብዙም አላቅም፣ ግን አንድ ለአምስት ሰዎች በመስሪያ ቤት በየአካባቢው ተሰብስበው ስለ ችግራቸው፣ ስለ አንዳንድ ነገሮች የሚወያዩበት መድረክ እንደሆነ ነው የማውቀው። አንቺ አባል ነሽ? በአንድ ለአምስት ነኝ ነሽ? አይደለም። ሀሳቧን ትግለጽ፣ ለምን ታፍኛታለሽ? ትናገር። አንድ ለአምስት ምንድን ነው የሚሰራው ነገር ትፈልጋለሽ? ታዲያ ለምን ታፍኛታለሽ እንዳትናገር? አንተ ልጠይቅህ። አደረጃጀት ነው እሷ እንዳለችው ሰዎች ችግር ስለ ኢኮኖሚ ስለ አጠቃላይ ችግሮቻቸውን የመፍቻ አቅሙ የደከመው ከአንዱ እየተማማረ በአንድ ለአምስት ተጠርንፎ ችግር መፍቻ ነው፣ ሌላ አይደለም። እሺ፣ ትክክለኛው ጥያቄ ምንድነው? የምንፈልገው ነገር ነው። አንድ ለአምስት በጣም በጣም ጠቅሞናል። ሀገሪቷን ድራማቲክ በሆነ መንገድ እያስኬዳት ያለና አሁንም ጭራሽ ተጠናክሮ መቀጠል ያለበት እና በጣም የምንፈልገው እስከዛሬ የተነበረ የት ነበረ ያል ነው አንድ ለአምስት ለምሳሌ የአንድ ትምህርት ቤት ርዕሰ መምህር ነኝ መምህራኖችን በአንድ ለአምስት አደራጃለሁ ተማሪዎችንም በአንድ ለአምስት አደራጃለሁ መምህራኖች በአንድ ለአምስት አደራጃቸው አጀንዳ ቀርጬ ነው የሚሰጣቸው አጀንዳው ምንን ፎከስ ያደረገ ነው የተማሪዎች ውጤትና ስነ ምግባር መሻሻልን በተመለከተ ብቻ ይሄንን አጀንዳ የምንሰጣቸውም ለምንድነው አንዳንድ ነው ጊዜ ይቺ ሀገር እንድታድግ የማይፈልግ ብዙ ሰው አለ አንድ ለአምስትን ካልተገባ ነገር ጋር የሚያያይዙት ምክንያቱም ለውጥ እንደሚያመጣ ስለሚያውቁ ካልተገባ ነገር ጋር ያያይዙታል እንዳይተገበር ማለት ነው ይሄንን እኛ ማህበረሰቡ ላይ መቅረፍ ስለምንፈልግ ለአስተማሪው አጀንዳ ቀርጸ ነው የምንሰጠው የፖለቲካ ጣልቃ ገብነት አለሁ በአንቺ እይታ በሁለቱ ሰርቻለሁ በተማሪም በአስተማሪም ሰርቻለሁ ከመቶ አንድ ፐርሰንት በላይ የለበትም። ፎርማሊን የአደረጃጀት ምክትል ርዕሰ መምህር ነኝ እኔ ደግሞ ጠምሬ የአደረጃጀት ምክትል ርዕሰ መምህር እንደዚህ ክበባትን፣ የተማሪዎችን ፕሮግራም፣ የትምህርት ፕሮግራሞች እነዚህ እነዚህ ነው የሚሰራው። እሁድ ዕለት በተጠናቀቀው ብሔራዊ ምርጫ ለህዝብ ተወካዮች ምክር ቤት የመድረኩ ፕሮፌሰር በየነ ጴጥሮስ በትውልድ ስፍራቸው ሾኔ ሲወዳደሩ ዘገባ ለማቅረብ ወደ አካባቢው ባመራንበት ወቅት የሚከተሉ አይኖችና እንቅስቃሴያችንን የሚከታተሉ የመንግስት ቢሮ ኃላፊዎች በየስፍራው ነበሩ። በሾኔ በአንድ ለአምስት አደረጃጀት ለልማት ቀድመው ከተመሰረቱ ቡድኖች ውጪ ለምርጫ የተደራጁ ግብረ ኃይሎች ነበሩ። ስራቸው በየቤቱ እየተዘዋወሩ የኢህአዴግን በጎ ስራዎች ማስተዋወቅ፣ ህዝቡ ንብን እንዲመርጥ ዘመቻ ማካሄድ፣ የአንዳንድ አባላትን የፖለቲካ ድጋፍ ማጥናትና አስፈላጊ ሆኖ ሲገኝ ሀሳባቸውን የሚለውጡባቸውን መንገዶች ማፈላለግ ነው። የአንድ ለአምስት አደረጃጀት በበጎ ፈቃድ ቢሆንም ስራ፣ ብድርና ተሳታፊነትን ለማግኘት መንገድ ያቀናል። በዚህ አደረጃጀት የማይሳተፉ እንዲሳተፉ ይበረታታሉ፣ ይገፋፋሉ፣ ይመከራሉ። የአንድ ለአምስት አደረጃጀት ተሳታፊዎች የኢህአዴግ አባል መሆን አይጠበቅባቸውም። ሆኖም ለምርጫ የሚመሰረቱ ግብረ ኃይሎች ግን ድርጅታዊ አሰራርና የፖለቲካ ጥቅምና ርዕዮትን በህዋሳዊ አደረጃጀቱ ያራምዳሉ። በተለይ ለመሰረታዊ ድርጅትና አጠቃላይ እናት ድርጅቷ መረጃ በሁለቱም አቅጣጫ ያደርሳሉ፣ መፍትሄ ያፈላልጋሉ። በሾኔ 970 በአንድ ለአምስት የተደራጁ የኢህአዴግ ወይም የመንግስት የምርጫ ግብረ ኃይሎች እንዳሉ በዘገባችን ተረድተናል። በከተማዋ 6113 የተመዘገቡ መራጮች ሲኖሩ ከ5800 በላይ በአንድ ለአምስት የምርጫ ግብረ ኃይል አደረጃጀት ኢህአዴግን ለማስመረጥ ለወራት ስራቸውን የሰሩና በገዢው ፓርቲ የምጣኔ ሀብትና የእድገት ፖሊሲ ያመኑ ተጠቃሚነታቸውንም የሚገልጹ ናቸው። ስለዚህ የተቃዋሚ ፓርቲ እጩዎች አራት መቶ የሚሞላ ድምፅ ብቻ እንዲያገኙ በሚል ከወራት በፊት የተቀየሰ ስልት መኖሩን ከአደረጃጀቱ ተሳታፊዎችና መሪዎች ተረድተናል። የመድረኩ ሊቀመንበር ፕሮፌሰር በየነ ጴጥሮስ የ2007ቱ ምርጫ አስቀድሞ በተለያዩ መዋቅራዊና ተቋማዊ የአፈናና የመንግስት ንብረትንና ሀብትን በመጠቀም የተኮላሸ ነው ይላሉ። የተወካዮች መባረር፣ መደብደብ፣ መታሰር የምርጫውን ሂደት ቀጥ አድርጎ ያቆመ ነው። ኮረንቶዎችን በያደግ ምርጫ ምልክት መሙላቱን ደግሞ በምን ዘዴ ነው? አንድ ለአምስት የሚባለውን አንድ ለአምስትን አርሶ አደሩ ምን አለ? ይሄ አንድ ለአምስት ለደቦ ነው እንጂ ለድምፅ አይደለም። ገበሬው እኮ ነው የምናደረው። ሰዎች በቡድን የሚሰሩት ደቦ ነው። ይሄ ደግሞ ምርጫ ማለት የአንድ ሰው የሕሊና ጉዳይ ነው። ፈጣሪውና እሱ ብቻ ነው የሚያውቀው እስከ ማለት ድረስ እያጥላሉ ነበር። ግን ለሆድ ያደሩ ስርዓት የሆኑ ጎረምሳ ልጆች ሴቶች ሞልቷል። እነዚህን እያደራጁ ድምፅ ሲያሰጡ እንደነበረ የቀበሌ የወረዳ አስተዳደር ዋናው ስራው ይህንኑ መጠቅጠቅ እንደሆነ የመድረኩና የኦፌኮ ዶክተር መራረ ጉዲና አንድ ለአምስት ድርሻ ቢኖረውም ገዢው ፓርቲ ሁለት ምርኩዞች አሉት ይላሉ። በተለይ ዘንድሮ ያደግ ምጥ ነው ያዘው። አሸንፋለሁ ብሎ የተማመነው ነው። አንድ ለአምስት ነው። አንድ ለአምስት ላይ ብዙ ቦታ ጦርንና ወይ ነው። አንድ ለአምስት ፀረ ዲሞክራሲያዊ አሰራር ነው። ይፍረስ ምርጫ ውስጥ ምንም ጉዳይ ለ ብለን ብዙ ቦታ በደንብ ነው እንትን ያደረግ ነው እና በተለይ አንድ ለአምስት ፈረሰባቸው። ታዲያ ምንድን ነው የሚቀረው? ሁለቱ ሞርክሶች፣ እነዚ ሁለቱ ተቋሞች ናቸው ያስቸገሩ ምርጫ ቦርድና የአደግ ታጣቂ ሀይል ፌዴራል ፖሊሲ ጀምሮ በድምፅ ከቪኦኤ ጋር ያልተነጋገሩ በመንግስቱ መዋቅር ውስጥ የፓርቲ ፖለቲካ ስራም በተለያዩ የምርጫ ጣቢያዎች ሲሰሩ ያገኘናቸው የመንግስት ሰራተኞችና የመሰረታዊ ድርጅት መሪዎች ኢህአዴግ ይህንን ምርጫ ሙሉ ለሙሉ ለማሸነፍ አንዲትም ቅንጣት ታክል ድምፅ ማጭበርበር እንደማያስፈልገው ያሰምሩበታል። አንድ ለአምስት በኢትዮጵያ ልማት፣ ፖለቲካና አስተዳደራዊ መዋቅር ውስጥ ዛሬ ትልቅ ስፍራ የያዘ ከቤተሰብ እስከ ጓደኛ፣ ከጎረቤት እስከ መስሪያ ቤት በወጣት በሽማግሌ በወንድ በሴት የተዘረጋ የአደረጃጀት ሰንሰለት ነው። ባጭሩ ጨውና አንድ ለአምስት ያልገባበት ጓዳ በኢትዮጵያ ፈጽሞ አይገኝም። ለአሜሪካ ድምፅ ሬዲዮ ሄኖክ ሰማግዜር ነኝ ከአዲስ አበባ። ከሰኞ እስከ አርብ ለ30 ደቂቃ የሚካሄደው ፕሮግራማችን የዛሬ የመጨረሻ ነው። ቅዳሜና እሁድ አይኖረንም። ሰኞንም እንገናኘው። ዛሬ ግን በመደበኛው ሶስት ሰዓት ፕሮግራም እንገናኛለን። ከፕሮግራም መሪ ጽዮን ግርማ ጋር አዲሱ አበበነኝ ያስተናገድኳችሁ። ሰላም፣ ደህና እምሹ This